በጣም አመሰግናለው ሀብታሙ እንግዲህ በዚህ በሰላሳ ሁለተኛው ኦሎምፒክ የቶኪዮ ኦሎምፒክ ከተሳተፉ ሀገራት መካከል ኢትዮጵያ አንዷ ነች። ወደ ሁለት መቶ አምስት ሀገራት ናቸው የተሳተፉት። ከነዚህ መካከል ኢትዮጵያ ሰላሳ ስምንት ስፖርተኞችን ይዛ ሌሎች ልኡካኑን ጨምራ ቶኪዮ ከገባ ሰንብታ እንግዲህ ዛሬ ያጠናቃለች ውድድሯን። ኢትዮጵያ በተለይ በአትሌቲክሱ ነው እንግዲህ ቅድሚያም ተስፋ የነበረን ግን አራት አይነት የስፖርት አይነቶች ነው የተሳተፍነው አትሌቲክሱን ጨምሮ ብስክሌት፣ ወርልድ ቴኳንዶ፣ አትሌቲክስ ስፖርትስ እንደዚሁም ውሃ ዋና ተወዳድረናል። አትሌቲክሱ ላይ ባመጣናቸው ውጤቶች አራት ሜዳሊያዎችን አግኝተናል። አንድ የወርቅ አንድ የብርና ሁለት ነሐስ ይህም ደግሞ በደረጃ ስናየው በአጠቃላይ ከዓለም ሀምሳ ስድስተኛ ከአፍሪካ አምስተኛ ሆነን እንድናጠናቅቅ አግዞናል። ኦሎምፒክ እና ኢትዮጵያ ተሳትፎን ስናይ ከመጀመሪያው ጀምሮ በውዝግብ የታጀበ ነበረ። ከአትሌቶች ከስፖርተኞች አመራረት ጀምሮ አስተዳደራዊ ችግሮች በስፋት ታይቶበት ገና ከአዲስ አበባ ሳይነሱ እስከ ቶኪዮ እስከሚለቁ ድረስ አሉታዊ ተጽዕኖ ያመጣ በጣም ከባድ ውዝግቦችን አይተናል። በአንዱ ብቻ አይደለም፣ በአራቱም የስፖርት አይነቶች ነው ያየነው። ይህን ውጤታችን ላይ የስፖርተኞቹ ስነ ልቦና ላይ ከፍተኛ መጎዳትን እንዳደረሰ ነው የምረዳው እኔ በተደጋጋሚ ሲገለጽ እንደነበረውም በተለይ አትሌቲክሱ ላይ የአትሌቶች አመራረት ፌዴሬሽኑና ኦሎምፒክ ኮሚቴውም ተናቦ አለመስራቱ ወይም ለባለፉት አመታት ዘንድሮቻ ሳይሆን ከሶስት አራት ዓመት በፊት ጀምሮ የነበራቸው ቁርሾ እያደገ እያደገ እዚህ ድረስ መድረሱና አንድም ሀይባይ አተው መፍትሄ አለመምጣቱ ለዚህ ውጤት ማነስ ትልቅ አስተዋጽኦ አለው እንግዲህ ውጤት አንሶናል ስንል በሁለት አንጻራዊ መንገዶች ነው የምናየው ሀብታሙ። አንደኛው ከራሳችን ከዚህ በፊት ከነበረን ውጤት፣ እንደዚሁም ሁለተኛው ደግሞ ከሌሎች ተፎካካሪዎችን ጋር ከነበረን ከሌሎች ሀገራት ጋር ከምናደርገው ትንቅንቅ ጋር የዘንድሮው እንዴት ይለያል የሚለውን ነው የምናየው። እንግዲህ በእኛ በኩል ስናይ ባለፈው የመጨረሻ ኦሎምፒካችን ተመሳሳይ አንድ ወርቅ አግኝተን ነበር የተመለስ ነው ግን ስምንት ሜዳሊያዎችን ይዘን እሱም መስተካከል አለበት ተብሎ ለአራት ዓመት መሰራት አለበት ተብሎ እንግዲህ በኮቪድ ተራዝሞ አምስት ዓመታት ያህል ምንም ለውጥ ሳይመጣ ነው የመጣው። በአራት ሜዳሊያዎች ተመልሰናል። ይሄ ከራሳችን ጋር ስናነጻጽረው ነው። ምናልባት ከዚህ በፊት ባርሴሎና ላይ ካመጣነው ዝቅተኛ ውጤት በኋላ ይሄ የተመዘገበ ሌላው ውጤት ነው። በተሳታፊ አንጻርም ስናየው ሞስ ላይ ከነበረው አርባ አምስት ያህል ስፖርተኞችን ካሳተፍንበት በኋላ ሰላሳ ስምንት ያህል ስፖርተኞችን ያሳተፍነው ዘንድሮ ነው። ትልቅ ቁጥር ነው ይዘን የመጣ ነው። ይሄ ከራሳችን አንጻር የነበረን ድክመት ነው። ከሌሎች ከተፎካካሪዎቻችን ጋር በተለይ አትሌቲክሱ ከኬንያ ጋር ነው እና ፉክክራችን ኬንያን ስናይ ኬንያ በጥቅሉ በዚህ ኦሎምፒክ አስር ሜዳሊያዎችን ይዛ ነው የወጣችው። አራት ወርቅ፣ አራት ብር እና ሁለት ነሐስ። እኛ ስንፎካከርበት ወይም የምንጠበቅበት የወንዶችና የሴቶች ማራቶን ሁለቱንም ወስደዋል ወርቁን። እንደዚሁም ስምንት መቶ ወንድና አንድ ሺ አምስት መቶ ሴቶችን ኬንያዎች አጥልቋል። ከዛ በኋላ ደግሞ ኡጋንዳም እንደዚሁ ከፍተኛ ውጤት ነው ያመጣችው። ከሌሎችም ስንነጻጸር እንግዲህ ደከም ብለናል ማለት ማብታው ነው ይሄ እንዳለ ሆኖ ይህ ኦሎምፒክ መልካም ጅምሮችንም አሳይቶናል። ኢትዮጵያ ከዚህ በፊት በማትታወቅባቸው በአጫጭር ርቀት ሩጫዎች እንዲሁም ደግሞ የዓለም ቴኳንዶን በመሰሉ የስፖርት ዘርፎችም አበረታች የሚባሉ ውጤቶችን አምጥታለች በአዳዲስ ስፖርተኞች። ይህንንስ እንዴት ታየዋለህ? አዎ እንግዲህ ኦሎምፒክ ትልቁ ነገር ምንድን ነው? የሀገርን ገጽታ የምገነባበት አዳዲስ ስፖርተኞች የምታወጣበት እንደዚሁም የስፖርት አይነቶች የምታበዛበት ነው። እርግጥ ከአትሌቲክስ ውጪ ሶስት ስፖርቶችን ተሳትፈናል። አንደኛው የውሃ ዋና ነው። ውሃ ዋና በእድል ነው ያገኘ ነው። ማጣሪያ ሳናከናውን የዓለም አቀፉ የስፖርት ፌዴሬሽኖች ማህበር የሰጠን እድል ነበር። ሁለት ስፖርተኞችን አሳትፉ ተብሎ ሁለቱ ሄደው አንዱ ተወዳድረ አንዱ አቦ ዝግ ምክንያት መልሳለች። የአንዱ ጥሩ ጅምር ነው። ለተከታታይ ሶስት ኦሎምፒክ ነው። በነገራችን ላይ ለንደንም፣ ሬው ላይም እንደዚሁም ዘንድሮ ቶኪዮ ላይም በውሃ ዋና ተወዳድረናል። ብስክሌትም እንደዚሁም ማጣሪያ አድርጋ ሰላማማ ተሳትፋ ነበር። እሷ ላይም የነበሩ ዝግቦች ነበሩ፣ በተለይ ከብስክሌቱም ሞዴል አንፃር እንደዚሁም ከነበራት ከተደረገላት ድጋፍ አንፃር የሚነሱ ነገሮች ነበሩ። ግን መሳተፏም እንደዚሁ እንደ ትልቅ ይታያል። ትልቁ ያነሳው ነጥብ የወርቅ ቴኳንዶ የተገኘው ነው። ሰለሞን ቱፋ ከ ከሀምሳ ስምንት ኪሎ ግራም በታች ባደረገው ውድድር በአንድ ቀን ነው እንግዲህ ውድድሩን ያከናወነው። እስከ ግማሽ ፍጻሜ ለመድረስ በቅቶ ነበረ፣ በኋላ ግን ሳይሳካለት የዲፕሎም ተሸላሚ ሆኗል። ይሄ ለመጀመሪያ ጊዜ ይሳትፈንበታል። በኦሎምፒኩ ለመጀመሪያ ጊዜም ትልቅ ውጤት ያስመዘገብናቸው ናቸው ናቸው። እንደዚሁም በአጫጭር ርቀቶች ወጣት አትሌቶችን አይተናል። እርግጥ አሁንም ወደ ታች አልወረድንም። መቶ ሁለት መቶ አራት መቶ ሜትር ባንሄድም ከስምንት መቶ ሜትር እና አንድ ሺ አምስት መቶ ሜትር ላይ ወጣት አትሌቶችን ማየት ችለናል። እነዚህም እንዳልከው ተስፋ ሰጪና ለወደፊቱ የሚጠናከሩ ይሆናሉ። በቀጣይነት እዚህ አሜሪካ ለሚከናወነው የዓለም ሻምፒዮና ላይ ከተሰራበት ተስፋ ሰጪ የሆነ እንቅስቃሴ አይተናል። በዚህ ኦሎምፒክ ላይ መስተካከል ስላለባቸው ጉዳዮች አንድ ሁለት ብለን እንለያይ። እነዚህ ነገሮች ተቀርፈው አዳዲስ ስፖርተኞች የሚመጡበት ለውጤት የምትበቃበት ነገር እንዲፈጠር ምን መደረግ አለበት ብለህ ትመክራለህ በአንተ እይታ? የመጀመሪያው ጉዳይ አስተዳደራዊ ጉዳዮች መስተካከል አለባቸው። ይሄ በአትሌቲክስ እና በኦሎምፒክ ብቻ ሳይሆን በመላው ስፖርቱ ላይ ለዓመታት የቆየ ማነቆ ነው። አስተዳደራዊ ጉዳዮች መስተካከል አለባቸው። ከላይ የሚመሩት ከላይ የሚዘውሩት አለቆች ከራሳቸው አልነካም ባይነት ባለፈ ለስፖርቱ ማሰብ ይኖርባቸዋል። አሁን የኦሎምፒክ ኮሚቴን ብንመለከት ምርጫው በውዝግብ መቶ ነው፣ እዚህ ድረስ የደረሰው አትሌቲክስ ፌዴሬሽን ብታይ ደግሞ የአትሌቶች ምርጫ ላይ እንደዚሁ ቅሬታዎች ይቀርባሉ። ይበልጥ ግልጽ ለማድረግ ለምሳሌ በኦሎምፒክ ኮሚቴው ፕሬዚዳንት ዶክተር አሸበር ወልደ ጊዮርጊስ እና በአትሌቲክስ ፌዴሬሽኑ ፕሬዚዳንት ኮማንደር ደራርቱ ቱሉ መካከል ያለው ውዝግብ ከሮ ከሮ እዚህ ድረስ አምጥቶናል። ይሄ መፈታት አለበት። ለውጤቱ ማጣትም አንደኛው አስተዋጽኦ የአስተዳደራዊ ጉዳዮች ናቸው። የሚገርመው ታላላቅ አትሌቶች እንደ ዘንድሮ እንዲሁም በአመራር ላይ ቀረቡበት ነገር የለም። ለምሳሌ በኦሎምፒክ ኮሚቴ በኩል ከዶክተር አሸበር ምክትል ያሉት ብርሃን ያደረኝና ኃይሌ ገብረስላሴ ናቸው ናቸው። በአትሌቲክስ ፌዴሬሽን በኩል ደግሞ ከደራርቱ ምክትል ያሉት እነ ገዛኸኝ አበራ ናቸው። እና ስፖርቱን ያውቁታል፣ አትሌቲክሱን ያውቁታል። ግን ተግባብተው መስራት አልቻሉም። ሁለተኛው በጣም ብዙ ባለሙያዎች ያስፈልጉናል። ለምሳሌ ከሚነሱት ነጥቦች መካከል ቶኪዮ ሙቀት ቶኪዮ ወበቅ ነበረው። ግን አትሌቶቻችን የት ነበር ሲዘጋጁ የነበሩት? ቀደም ብለው ቶኪዮ መጥተው ጉዳዮችን ማጥናት፣ አየሩን ማየት፣ ዕድሜ ለቴክኖሎጂ ብዙ ነገሮች ማድረግ ይቻላል እና ይህን የሚያግዙ ከአመጋገብ ከ ልምምድ አሰጣጥ አሁን ብዙዎቹ ሎ ሲያቋርጡ በህመም ነው ይባላል። እነሱን ሁሉ ማጣራትና ማየት የሚችል አንድ እንደዚሁ ቡድን ያስፈልግ ነበር። ሶስተኛውና የመጨረሻው በመንግስት በኩልም እንደዚሁ ስፖርቱን በከፍተኛ ሁኔታ እየደገፈ ነው። ለዚህ ለኦሎምፒክ ብቻ አሁን ሀገሪቷ ባለችበት ሁኔታ ላይ ሆነን እንኳን መንግስት አንድ መቶ ሀምሳ ስድስት ሚሊዮን ብር ነው የሰጠው ለኦሎምፒኩ ድጋፍ ያደርገው የትልቅ ድጋፍ ነው። ግን ከጀርባ ባለሙያዎችን የማጠናከር ወደ ስፖርቱ የስፖርት ሳይንስ የተማሩ ሰዎችን የማምጣት እድሉን የመክፈት እንደዚህ አይነት ችግሮች ሲከሰቱ ውዝግቦ ሲከሰቱ ተው ባይ የሚል አመራር ያስፈልጋል። እና እነዚህ መስተካከል አለባቸው እያምናለሁ። እጅግ በጣም አመሰግናለሁ። ጋዜጠኛ ታምሩ አለሙ ለበርካታ ዓመታት በፋና ብሮድካስቲንግ ኮርፖሬት ጣቢያ ያቀርባቸው በነበሩ በሳለ ስፖርታዊ ዘገባዎች ይታወቃል። መኖሪያውን ዩናይትድ ስቴትስ ካደረገ በኋላ ደግሞ በማህበራዊ ገጾች በኩል የኢትዮጵያን ስፖርትና ማህበራዊ ሁኔታዎች የሚመለከቱ መረጃዎችን እየሰጠ ይገኛል። ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮች ስም መልካም ምሽት ይሁንልህ። አመሰግናለሁ። መልካም ምሽት።